The voice of a man. ፖሊስ በሽብር ወንጀል ጠርጥሬያቸዋለሁ ያላቸውን ዘጠኝ ጦማርያንና ጋዜጠኞች በቀጠሯቸው ዕለት ፍርድ ቤት ሳያቀርባቸው ቀረ። ፍርድ ቤቱ ፖሊስ ምርመራውን ጨርሶ ፋይሉ እንዲዘጋ መጠየቁን ለጠበቆቹ አሳውቋል። ድርጊቱ የሀገሪቱን ሕግ የጣሰ መሆኑን የተጠርጣሪዎቹ ጠበቃ ተናግረዋል። አካልን ነፃ የማድረግ ክስ በነገ ዕለት እንደሚመሰርቱም ጠበቃው ተናግረዋል። መለስካቸው አምሀ ቀጣዩን ዘገባ ልኮልናል። ካለፈው ሚያዝያ ወር ጀምሮ ፖሊስ በሽብር ወንጀል ጠርጥሬያቸዋለሁ በሚል ስድስት ጦማሪያንንና ሦስት ጋዜጠኞችን ይዞ በጊዜ ቀጠሮ ምርመራ ሲያካሄድ ቆይቷል። ባለፈው ቅዳሜ ሐምሌ 5 ቀን 2006 ዓ.ም ስድስቱ ተጠርጣሪዎች ማለትም ተስፋ ዓለም ወለየስ፣ አስማማው ኃይለ ጊዮርጊስ፣ ዘላለም ክብረት፣ ናትናኤል ፈለቀ፣ አጥናፉ ብርሃኔና ኤዶም ካሳይ ፍርድ ቤት መቅረብ ሲገባቸው ፖሊስ እንዳላቀረባቸው ፍርድ ቤቱ ማረጋገጡን አቶ አመሃ መኮንን፣ የተጠርጣሪዎቹ ጠበቃ፣ ተናግረዋል። ፍርድ ቤቱ ፖሊስ የከፈተው የጊዜ ቀጠሮና የምርመራ መዝገብ እንደተዘጋ መናገሩንም አቶ አመሃ በተለይ ለቪኦኤ በሰጡት ቃለ ምልልስ አብራርተዋል። እንግዲህ ፍርድ ቤቱ ተጠርጣሪዎቹ በአንድ በኩል እንዳልቀረቡ አረጋግጦልናል፣ እኛም አይተናል። ተጠርጣሪዎቹም በችሎት ሳይገኙ እኛም ጠበቆቹ የፍርድ ቤቱ ግቢ ውስጥ ተገኝተን፣ ነገር ግን በችሎት ለመገኘት እድል ሳናገኝ መዝገቡ ተዘግቷል። ፖሊስ ምርመራ ጊዜውን ጨርሻለሁ ብሎ መዝገቡን ተዘግቷል የሚል ነገር ነው ከፍርድ ቤቱ የተነገረን። ስለዚህ የቅዳሜው ቀጠሮ በዚህ ሁኔታ ነው ያለፈው። በዛሬው ዕለት መቅረብ የነበረባቸው ሶስቱ ተጠርጣሪዎች ማለትም በፈቃዱ ኃይሉ፣ አቤል ዋበላና መሐሌት ፋንታሁንም ፖሊስ ወደ ፍርድ ቤት አላማጣቸውም። አቶ አመሀ እንዳሉት ፖሊስን የሚወክል አንድ አባል እኳ በፍርድ ቤቱ ሳይገኝ ምርመራውን ጨርሶ ለአቃቢ ህግ እንደላከና የምርመራ ጊዜ የቀጠሮ መዝገቡንም እንዲዘጋ የሚጠይቅ የፖሊስ ማመልከቻ ብቻ ከመዝገቡ ጋር መያያዙ ከፍርድ ቤቱ እንደተነገራቸው አቶ አማ አስረድተዋል። ፖሊስ ተጠርጣሪዎችን በየቀጠሮው ፍርድ ቤት ማቅረብ ያለበት ግን መሰረታዊ የሆኑ ሌሎች ምክንያቶች እንዳሉም ያብራራሉ። አቃቢ ህግ ይህን እስኪያደርግ ድረስ ተጠርጣሪዎቹ በምን ሁኔታ ላይ ይቆያሉ ወይ መቆየት አለባቸው የሚለው ወንጀለኛ መቅጫ ስነ ስርዓት ሕጉ ቁጥር 59 መሰረት ፍርድ ቤቱ አንድ አይነት ብይን ሊሰጥበት እንደሚገባ ሁለተኛ በጊዜ ቀጠሮ ጊዜ ሁሉ ተጠርጣሪ ፍርድ ቤት መቅረብ ያለበት ሌላኛው ምክንያት ምናልባት በአያያዝ ረገድ ከመብት አንጻር የተጓደለበት ነገር ካለ ይህንኑ ለፍርድ ቤት መግለጽ እንዳለበትና ፍርድ ቤት ተገቢውን የማስተካከያ ትዕዛዝ እንዲሰጥ ለማስቻል ነው። ይህን መሰረት በማድረግ አሰራሩ ግርታ እንደፈጠረባቸው ለፍርድ ቤቱ የገለጹት አቶ አማሀ ከፍርድ ቤቱ የተሰጣቸውንም መልስ ተናግረዋል። በተለምዶ አሰራር በሌሎች ጉዳዮችም ላይ ፖሊስ ተጠርጣሪዎቹን ፍርድ ቤት ሳያቀርብ መዝገቦች እንደሚዘጉ በእለቱ ተሰይሞ የነበሩት ዳኛ እንደነገሯቸው አብራርተዋል። በአቶ አማሀ አገላለጽ ይህ አሰራር ሕግን መሰረት ያደረገ አይደለም። አንድ ሰው በፖሊስ ተይዞ ሊቆይ የሚችለው በማናቸውም ሁኔታ በፍርድ ቤት ትዕዛዝ ብቻ ነው። ከፍርድ ቤት ትዕዛዝ ውጭ ተይዞ ሲጀመርም ሊያዝ አይችልም ተይዞም መቆየት አይችልም። እንግዲህ አሁን በነዚህ ባለፈው ቅዳሜ ሐምሌ አምስትና ዛሬ በሆነው ሁኔታ በቅዳሜው እለት ከእንግዲህ አራት ሰዓት ላይ ነው መቅረብ የነበረበት ተጠርጣሪዎችን ይዞ ፖሊስ አላቀረበም። ከዛ በኋላ መዝገቡ ተዘጋ ነው የተባለው። ስለዚህ ከዛን ሰዓት ጀምሮ የእነዚህ ጦማሪያንና ጋዜጠኞች እስር ህገ ወጥ ስለሆነም እነዚህ ጋዜጠኞችና ጦማርያን ከግምት በስተቀር በትክክል የት እንዳሉ ስለማይታወቅና እስራቸውም ከህግ ውጪ የተፈጸመ በመሆኑ አካልን ነፃ የማድረግ ህግን ተጠቅመው በነገ ዕለት ክስ እንደሚመሰርቱ አቶ አመሃ ገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ